በዚህ ምርጫ ከ46 ሚሊዮን ሕዝብ በላይ ለመምረጥ የተመዘገበ ሲሆን ምርጫውም ዛሬ ማታ እንደተጠናቀቀ በነገው ዕለት ጠዋት ውጤቱ ይፋ ይሆናል። በዛሬው ዕለት ለሚደረገው የሕዝብ ውሳኔ ምርጫ ሕዝቡ የትኛውን ወገን ይመርጣል ለሚለው አስተያየት ባለፈው ማክሰኞ ዕለት በሎንዶን ከተማ በዌምብሊ የእግር ኳስ ሜዳ ማለትም ስታዲዮም በቢቢሲ ቴሌቪዥን አገልግሎት በእንቆይና በእንውጣ ደጋፊዎች መካከል የተደረገው ውይይት በዛሬ ውለት ድምፁን ለሚሰጠው ሕዝብ የትኛውን ወገን እንደሚመርጥ በቂ ግንዛቤ ሳይሰጥ አይቀርም ተብሎ ነው የሚገመተው። ይህንንም አስመልክቶ የብሪታንያ ኗሪ ከሆኑ የብሪታንያ ዜግነት ያላቸው እና ትውልደ ኢትዮጵያውያን ከሆኑት መካከል አቶ ዘላለም ተሰማና ዶክተር ብሬን በዚህ ጉዳይ ላይ አነጋግሬያቸው ነበር። አቶ ዘላለም ከትናንት በስቲያ ማክሰኞ ዕለት በዌምብሊ ስታዲየም ተደረገው ሰጣገባ አገባ ለመራጩ ሕዝብ በቂ ግንዛቤ የሰጠነው ነው ተብሎ ነው የሚገመተው። ለመሆኑ ይህንን ውይይት ተከታትለውታል? ውይይቱን ተመልክቼዋለሁ። እንዴት አገኙት ውይይቱ እስከ ዛሬ ድረስ በታተነ ሁኔታ ሁለቱም ወገኖች ለየብቻቸው ያቀርቡት የነበረውን የመከራከሪያ ሀሳብ የበለጠ አተናክረው የቀረቡበት ቦታ ነው የሚመስለው በአንዳንድ ጉዳዮች ላይ ያው እንደተለመደው ኢሚግሬሽን ጉዳይ ላይ የእንውጣው ካምፕ ትንሽ ጠንከር ያለ መከራከሪያ ሀሳብ አቅርቦ ብዙ ሰው ሊገዛው የሚችል ነገር የተናገረ ይመስላል የኢኮኖሚውን ደግሞ ሁኔታ በተመለከተ እና ወዳልታወቀ ነገር እንገባለን የሚለውን ስጋት በተመለከተ እንቆይ የሚለው ካም የበለጠ ትልቅ ነጥብ ያስቆጠረ ይመስላል። ለመሆኑ ውይይቱን ካዩ በኋላ ለመቆየት ወይም ላለመቆየት የሚለውን ውሳኔ ለመወሰን ምን ያህል ነው የረዳውት ይሄ ውይይት? እንዲያው በፊት ያስቡት ከነበረውስ አስተሳሰብና አቋም ምን ያህል ነው የቀየሩት? እኔ በእውነቱ ማክሰኞ ዕለት የተደረገው ውይይት መጀመሪያ የነበረኝን ሀሳብ ብዙም የቀየረው ነገር የለም። በአብዛኛው እሱ የሚረዳው ወደ የት ድምፃቸውን እንደሚሰጡ ላልወሰኑ ሰዎች ተብሎ የተዘጋጀ ነገር ነው እንጂ ከወዲሁ ድምፃቸውን እንዴት እንደሚሰጡ ለወሰኑ ሰዎች ብዙም ለውጥ የሚኖረው አይመስለኝም። እኔ በግሌ እንቆይ ካምፕ ውስጥ ነኝ። ዶክተር ብርያያ እርስዎ ይህንን ውይይት እንዴት አገኙት? ለመሆኑ የትኛው ቡድን በይበልጥ አሳምኖታል? በዚህ ጉዳይ ላይ እንግዲህ ይሄ በጣም አስቸጋሪ ጥያቄ ነው። ሁለቱም ወገኖች ጥሩ ጥሩ የሚባሉ ነጥቦችን አንስቷል። እንደዚሁ ዝም ብሎ የሚጣሉ የእገሌ ይሻላል የእገሌ አይሻልም በሙል የሚጣሉ ሊሆኑ አይችሉም። ግን ከዚህ ሀገር የረጅም ጊዜ ጥቅም አንጻር የጥቅሙ የሰራተኛ መብት መከበር ሰው የአንድ አገር ዜግነት ብቻ ሳይሆን አውሮፓ አቀፍ የሆነ ከአንድ ሀገር ወደ ሌላ ሀገር ሄዶ የመስራት መብት፣ የመኖር መብት የተወሰኑ ሰራተኛ ከተወሰነ ሰዓቶች በላይ በሳምንት እንዳይሰራ ከማደጉ አንጻር እንደዚሁ ሌሎች ነው ሌሎችንም ነገሮች አንድ ላይ ካየን ከደህንነት መጻ በሀገሮች ደረጃ ብቻ እንደ ድሮ በአስራ ስምንተኛና በአስራ ዘጠነኛ መቶ ክፍለ ዘመን ጊዜ እንደነበረ ብቻቸው ሊሆኑ ስለማይችሉ መቆየት ያለብን የሚለው ክፍል ይህንን ስለሚያጠናክር አብሮ መኖሩ አብሮ መቆየቱ ውስጥ መቆየቱ ይጠቅማል የሚለው አጠናክሮ ስለሚናገሩ ለእኔ በአብላጩ እሱ ጠቀሜታ ያለው ይመስለኛል። ብሪታንያ ከአውሮፓ ህብረት ውጣ አትውጣ የሚለው የብሪታንያ ህዝብን ለሁለት የከፈለ በመሆኑ ቀደም ብሎ የትኛው ቡድን ሊያሸንፍ እንደሚችል ለመተንበይ አስቸጋሪ ሆኖ ነው የተገኘው። ይሁንና በነገው ዕለት ይፋ በሚሆነው ውሳኔ መውጣት የሚለው ክፍል ካሸነፈ የብሪታንያው ጠቅላይ ሚኒስትር ካሜሮንም በስልጣን ላይ የመቆየት እድላቸው እጅግ የመነመነ ነው። ድል ነሳው፣ ጌታነህ ለዶችቬለ ሬዲዮ ለንደን።